ሳይንስና ህብረተሰብ። ሜርሴዲስ፣ ቢኤም ደብሊው እና ቴስላን የመሳሰሉ ኩባንያዎች በውስብስብ ቴክኖሎጂ ራሳቸውን የሚዘውሩ ተሽከርካሪዎችን ይፋ አድርገዋል። መኪኖቹ አዳዲስ ማሻሻያዎችና ማስተካከያዎች እየተደረገላቸው በጎዳናዎች ላይ ለሙከራ እየተሽከረከሩ ነው። አሽከርካሪ አልባ መኪኖችን ለማምረት ደፋ ቀና የሚሉት ግን የተሽከርካሪ አምራች ኩባንያዎች ብቻ አይደሉም። እሽቅድድሙን የቴክኖሎጂ ኩባንያዎች ከተቀላቀሉት ሰነባበቱ። የአሜሪካው ጉግል ኩባንያ በዚህ ዓመት በካሊፎርኒያ ጎዳናዎች አሽከርካሪ አልባ መኪኖችን ሊፈትሽ አቅዷል። አፕል ቲታን ሲል የሰየማቸውን ቅንጡ መኪኖች ከሦስት ዓመታት በኋላ ለገበያ ለማቅረብ አስቧል። ግዙፎቹ ኩባንያዎች በጋራም ይሁን በጥምረት ሊያመርቷቸው ያቅዷቸው አሽከርካሪ አልባ መኪኖች በተሽከርካሪ ምርትና ቴክኖሎጂ ላይ አብዮት እንደሚያስነሱ እየተተነበየላቸው ነው። አዳዲሶቹ መኪኖች የሰው ልጅ ከመሪ ፍሬን፣ የጎንና የውስጥ መስታወት ጋር ያለውን ግንኙነት ይቀይራሉ። በሚንቀሳቀሱባቸው ጎዳናዎች የሌሎች ተሽከርካሪዎችን እንቅስቃሴ፣ እግረኞችና የመንገድ መብራቶችን ይቆጣጠራሉ። የኃይል ፍጆታቸውም በኤሌክትሪክ ይቀየራል። አንዲት አነስተኛ ቁልፍ በመጫን ሞተራቸው የሚነሳ ሲሆን በጉዟቸው ወቅት እንደ አስፈላጊነቱና በተፈቀደው አግባብ ፍጥነታቸውን ይቀንሳሉ፣ ይጨምራሉ። ሜርሴዲስ ኤፍኦ 15 በኤሌክትሪክ የሚሠራ ከካርቦን ፋይበር ፕላስቲክና አልሙኒየም የተበጀ ቅንጡ ተሽከርካሪ ነው። መኪናው የሙከራ ጊዜው ተጠናቆ ለገበያ ባይቀርብም ገና ካሁኑ አድናቆት ጎርፎለታል። በጀርመኑ የመኪና አምራች ዳይምለር ኩባንያ ተመራማሪ የሆኑት አሌክሳንደር ማንኮቭስኪ ተሽከርካሪውን ጠንቅቀው የሚያውቁ ኢንጂነር ናቸው። ይህ የወደፊት ራያችንን ጠንቅቀው ከሚያመላክቱ መኪናዎች አንዱ ነው። የከተማ ሕይወት የራሳችን ሕይወት ምን እንደሚመስል ጥቆማ ይሰጣል። ይህ የመጪው ዘመን የማዕዘን ድንጋይ ነው። ሜርሴዴስ ኤፍኦ 15 እውነትም የማዕዘን ድንጋይ ከትናንት ይልቅ የነገ መኪና 180 ዲግሪ የሚሽከረከሩ ወንበሮችና ሰፋፊ ስክሪኖች የተገጠሙለት መኪና ደፍረው ለሚገዙት እንደ ቢሮና መዝናኛ ያገለግላል ተብሎለታል። ከመጓጓዣ ይልቅ ተንቀሳቃሽ መኖሪያ የተባለለት ሜርሴዲስ ኤፍኦ 15 ከእግረኞች ጋር መነጋገር ሁሉ ይችላል። እንደገና አሌክሳንደር ማንኮቭስኪ ይህ መኪና ከፊትና ከኋላ ፍላጎቱን የሚያሳውቅባቸው የመብራት ምልክቶች አሉት። ከእግረኛው ጋር መግባባት ይችላል። በመንገዱ ላይ እግረኛ ከመጣ ለማለፍ ምቹ መሆኑን ያሳውቃል። አሊያም ለእግረኛው ለማቋረጥ ምቹ ካልሆነ አታቋርጥ ወይም አደገኛ ነው የሚል መልእክት ይሰጣል። አሽከርካሪ አልባ መኪኖች በባለሙያዎቹ ዘንድ የሮቦት መኪና ወይም ሮቦ ካርስ እየተባሉ ይጠራሉ። መኪኖቹ ለገበያ ቀርበው በትልልቅ ከተሞች ሽር ብትን ከማለታቸው በፊት ግን የብቃት ማረጋገጫ ማግኘት ይኖርባቸዋል። የብቃት ማረጋገጫውን የማግኘቱ ጉዳይ እንዲህ በቀላሉ የሚሆን አይመስልም። ለዚህም ይመስላል መኪኖቹን ለገበያ ለማቅረብ ደፋ ቀና የሚሉት ኩባንያዎች ተደጋጋሚ ሙከራዎች፣ ማሻሻያዎችና ለውጦች የሚያደርጉት። የዳይምለር ኩባንያ ዋና ስራ አስፈጻሚ ዲተር ሲትሻ ከ30 ዓመታት በፊት የነዚህን መኪኖች ንድፍ እየተመለከትን እናለም ነበር። አሁን ልናሳካው ተቃርበናል። ቢሆንም መኪናውን የፈጠረው ኩባንያ የኛ ነው። ስለዚህ ከዚህ የበለጠ ልናድሰው ይገባል። አሽከርካሪ አልባዎቹ መኪኖች በጉዞ ወቅት እርስ በርስና ከእግረኞች ጋር የሚኖራቸው ግንኙነት ከመንገድ አጠቃቀም መመሪያዎችና ከመንገደኛና ተሳፋሪ ደህንነት ጋር የሚገናኝ በመሆኑ ትኩረት ተሰጥቶታል። ማርቲና ማራ በመጪው ዘመን ቴክኖሎጂ ላይ ትኩረት ባደረገው አርስ ኤሌክትሮኒካል ፊውቸር ላብ የተሰኘ ኩባንያ የሰውና ኮምፒውተር ግንኙነትን ያጠናሉ። የወደፊቱ አሽከርካሪ አልባ መኪና በመንገድ ላይ በአካባቢው ላሉ ሰዎች ራሱን እያሽከረከረ ይሁን አሊያም በሹፌር እየተነዳ ሊያሳውቅ ይገባል። ሕፃን ልጅ እንኳ ቢሆን ተመልክቶ የሮቦት መኪና እንዳየውና እንዳላየው በአጭር ጊዜ ማወቅ መቻል አለበት። መጪው ጊዜ የሰው ልጅ በጎበዝ አሽከርካሪነቱ የሚወደስበት ላይሆን ይችላል። በቴክኖሎጂ ፍቅር የተለከፉትና የሮቦት መኪኖችን አገልግሎት መጀመር የሚጠባበቁት ባለሙያዎች ሰዎች አስቀያሚ አሽከርካሪዎች ናቸው ሲሉ ይደመጣል። መጠጥ እየነዱ ተንቀሳቃሽ ስልክ መጠቀም፣ ድካምና ዝንጉነት፣ መክፈል ለሚችሉት የናጠጡ ሀብታሞች ካሁን በኋላ ስጋት ላይሆኑ ነው። ለማሽከርከርም ቢሆን የተለየ ክህሎት አይጠይቅም። አሌክሳንደር ማንኮቭስኪ በሂደት መኪናውን ለመንዳት የሚያስፈልገው ክህሎት እየቀረ ነው። መኪናውን መግለጫ ያለውን ቁልፍ በመጫን ማንኛውም ሰው ሊያስነሳው ይችላል። ከዚያ በኋላ የአሽከርካሪው ጣልቃ ገብነት አያሻም። ይህ መጓጓዣ ብቻ ሳይሆን አንድ ሰው ጊዜውን ሊያሳልፍበት የሚፈልገው ቦታ ነው። ከአንድ ቦታ ወደ ሌላ ቦታ ለመጓዝ ብቻ ሳይሆን እንደ መኖሪያ ቤት ያለ ውብና ምቹ ቦታ ነው። በሙከራና ምርምር ላይ የሚገኙት መኪኖች ሁሉ ራሳቸውን የሚያሽከረክሩ አይደሉም አስፈላጊ በሆነበት ጊዜ መንገደኛው ተሽከርካሪውን የሚቆጣጠርበት ማቆም አቅጣጫ ማስቀየር ማፍጠን ማፍጠንና በዝግታ መንዳት የሚችልባቸው ቴክኖሎጂዎች አሉ የሙከራ ጊዜያቸው ተጠናቆ አስፈላጊውን ቅድመ ሁኔታ ሲያሟሉ ከአስር ሚሊዮን በላይ አሽከርካሪ አልባ መኪኖች ግልጋሎት ላይ ይውላሉ ተብሎ ይጠበቃል መኪናዎቹ ለአገልግሎት የሚበቁበት የህግ አግባብና የመድን ጉዳይ ግን አሁንም መፍትሄ አላገኘም። ለሙከራ ጉዞ እንኳ ፈቃድ የከለከሉ የአውሮጳና የአሜሪካ ከተሞች አልጠፉም። በጎርጎሮሳዊ 2030 ዓመተ ምህረት በአሜሪካ አገልግሎት ላይ ይውላሉ ተብለው የሚጠበቁት መኪኖች ወደ ከባቢ አየር የሚለቁት የተበከለ ጭስ አሁን በአገሪቱ ከሚገኙት ተሽከርካሪዎች 94 በመቶ ዝቅ ያለ ነው ተብሏል። የአሽከርካሪ አልባዎቹ መኪኖች የሙከራ ሂደት ግን ያለምንም እንከን የተካሄደ አይደለም። የጉግል ኩባንያ ለሚሞክራቸው ተሽከርካሪዎች የሶፍትዌር ስራዎች ላይ ያተኮረ ሲሆን ቀሪ የመኪና የፍቃድ ስራዎች ውል ከገባላቸው 35 ኩባንያዎች ይቀበላል። ከእነዚህ መካከል የጃፓኑ ቶታል ፒረስ እና የጀርመኑ አውዲ ቲቲ ይጠቀሳሉ። ኩባንያው የአሽከርካሪ አልባ መኪኖችን የሙከራ ጉዞ ከጀመረበት ከ2012 እስከ 2015 ዓ ም ባሉት ዓመታት በ23 ተሽከርካሪዎቹ ላይ አስራ አራት አነስተኛ አደጋዎች ገጥመውታል። ጉግል አደጋዎቹ የተከሰቱት መኪኖቹን ሰው በሚያሽከረክርበት ወቅት አሊያም ሌላ ተሽከርካሪ ስህተት በመፈጸሙ መሆኑን አስታውቋል። ለመሆኑ በኮምፒውተር የሚነዱት መኪኖች ምን ያህል አስተማማኝ ናቸው? ፍሎሪያን ሌነርት በዘመናዊ ተሽከርካሪዎች ላይ ትኩረት ባደረገ የጥናት ማዕከል ተመራማሪ ናቸው። ይህ በጣም ክርክር እየተደረገበት የሚገኝ ጉዳይ ነው። ራሳቸውን ማሽከርከር የሚችሉት መኪኖች የሰዎችን ደህንነት ማሳደግ እንደሚችሉ አምናለሁ። ሰዎች ጥሩ አሽከርካሪዎች አይደሉም። ብዙ አደጋዎች የሚከሰቱት በሾፌሮች ስህተት ነው። በኮምፒውተር የሚታገዙት መኪኖች ያለምንም ጣልቃ ገብነት በጉዞ ላይ ብቻ በማተኮር የደህንነትን ጉዳይ ማሳደግ ይችላሉ። በዓለም አቀፍ የቴክኖሎጂ የትዕይንት መድረኮች ራሳቸውን ማሽከርከር የሚችሉት መኪኖች ከፍተኛ ትኩረት እያገኙ ነው። የመኪኖቹ ፍላጎትም ከጊዜ ወደ ጊዜ እያደገ እንደሆነ ይነገራል። በሙከራ ላይ የሚገኙት የአውዲ መኪኖች ስራ ላይ ሲውሉ መንገደኞች የሚፈልጓቸውን መረጃዎች በቀላሉ ማግኘት የሚችሉባቸው የኮምፒውተር ፕሮግራሞች ተጭነውለታል። የቢኤም ደብሊው መኪና ከአገልግሎት በፊትና በኋላ የመቆሚያ ቦታውን ይመርጣል፣ ያመቻቻል፣ ያቆማል። አስፈላጊ ሲሆን ከባለቤቱ በተጨማሪ በራሱ ጊዜ ተንቀሳቅሶ ለሌሎች ሰዎች አገልግሎት ይሰጣል። ኦልሬሽ ሃከንበርግ የአውዲ የምርምር ኃላፊ ናቸው። አሁን አሁን ደንበኞቻችን በመኪናዎቻቸው ውስጥም ሆነ እርስ በርስ መገናኘት ይፈልጋሉ። በመኪናዎቻቸው ውስጥ ሆነው የሚፈልጉትን መረጃ ሁሉ ማግኘት ይፈልጋሉ። ያንን ለማቅረብ እየተጋን ነው። በኮምፒውተርና ውስብስብ ሶፍትዌሮች የሚንቀሳቀሱትና ከቀሪው ዓለምና እርስ በርስ በኢንተርኔት የተሳሰሩት አሽከርካሪ አልባ መኪኖች በሶስተኛ ወገን ጥቃት ቢደርስባቸውስ? መኪኖቹን የሚቆጣጠሩት ፕሮግራሞች በሰርሳሪዎች ጥቃት ደርሶባቸው ከቁጥጥር ውጪ ቢሆኑ፣ የጉዞ አቅጣጫ ቢቀየር፣ አሊያም መቆም ባይችል? እነዚህ በበይነ መረብ ደህንነት ባለሙያዎች የሚነሱ ጥያቄዎች ናቸው። መኪኖቹን ለማምረት ደፋ ቀና የሚሉት ኩባንያዎች የሚሆኑ ባለሙያዎች ለእነዚህ ስጋቶች ምላሽ ለመስጠት ከፍተኛ ገንዘብ ወጪ ቢያደርጉም ተጠራጣሪዎች አልጠፉም። ተመራማሪው ፍሎሪያን ሌነርት አሽከርካሪ አልባ መኪኖች ላይ የሚነሳው ጥያቄ ትኩረት እንደሚያሻው ይስማማሉ። ነገር ግን ለችግሮቹ መፍትሄ በመስጠት በርካታ ጠቀሜታ እንደሚገኝ ያምናሉ። ብዙ ሰዎች መኪና በማሽከርከር ይደሰታሉ። አዲሱ ቴክኖሎጂ ስጋቶችም አላጡትም። ይሁንና ለችግሮቹ መፍትሄ አይጠፋም። እነዚህ መኪኖች የመንጃ ፈቃዳቸውን ላልያዙ፣ ለሸመገሉ ወይም የአካል ጉዳት ላለባቸው ሰዎች ትልቅ ጠቀሜታ ይኖራቸዋል። ስራ ለሚበዛባቸውና ለደከማቸው እንዲሁ የከተሞችን የመንገድ አጠቃቀም መሰረታዊ በሆነ መንገድ ይቀይራሉ ለጊዜው የጉግል አፕል ቢኤም ደብሊው ሜርሴደስ ቤንዝ አውዲ እና ቴስላ አሽከርካሪ አልባ መኪኖች እውን ሆነዋል መኪኖቹ አስፈላጊውን ቅድመ ሁኔታና የጥራት ማረጋገጫ ሟልተው ለገበያ ባይቀርቡም ለመግዛት የተዘጋጁ ግን በርካቶች ናቸው የተንደላቀቁት የአዲሱ ዘመን መኪኖች ዋጋ ግን እንዲህ በቀላሉ የሚቀመስ አይመስልም